You're with SBS Radio. ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። አቶ አሰፋ ጫቦ በህይወት የሉም። ዛሬ ደግመን ያቀረብነው ቃለ መልሳችን የተቀረጸው ኤፕሪል 23 2017 ከዚህ ዓለም በሞት ከመለየታቸው ቀደም ብሎ ነው። ለቃለ ምልልሱ ተጋባዥ የሆኑትም በ1966ቱ የኢትዮጵያ ሕዝባዊ አብዮት ወቅት የመሬት ላራሹን ትግል ደጋፊ በለውጡ ሂደትም የኢትዮጵያ ጭቁን ሕዝብ አቤታዊ ትግል የጫት መሪ ሆነው የታገሉና በአጋርነት ቆመውለት በነበረው ጊዜያዊ ወታደራዊ አስተዳደር ደርግ ዘብጥያ ወርደው የነበሩ በመሆናቸው የወቅቱን አቤታዊ እንቅስቃሴዎች ከግል ተሳትፏቸው ጋር አያይዘው አታያቸውን እንዲያጋሩ ነው። አቶ አሰፋ ጫበው በየካቲት ስልሳ ስድስቱ ኢትዮጵያ አብዮት ክስተት ወቅት የፖለቲካ ተዋናይ ከነበሩት ኢትዮጵያውያን ፖለቲከኞች አንዱ ኖት። ለኢትዮጵያ አብዮት ክስተት ዋነኛ ምክንያቶች ምን ነበሩ? በእርግጥስ እንደሚባለው አብዮቱ ግብታዊ ነበር ወይ? አመሰግናለሁ። በሁለት ከፍለን እንየው። ግብታዊ ነው የሚለውን በኋላ መጀመሪያ ምክንያቶቹ ምንድን ናቸው የሚለውን የቀዳማ ኃይለስላሴ መንግስት የዘውዱን አገዛዝ ማየት ያስፈልጋል። እስከ አስራ ዘጠኝ መቶ ስልሳ ስድስት የነበረው የዘውዱ አገዛዝ የቀዳማ ኃይለስላሴ ማስረጃዎቹም እንደሚያሳዩ፣ እኔም እንደማምነው ወደ ሀያኛው ክፍለ ዘመን አልተሸጋገረም። ኃይለስላሴ አስራ ዘጠነኛው የተወለዱበት ዘመን እዛ ጋ ነው ያሉት እና ወደ ሀያኛው ምዕተ ዓመት አልተሸጋገሩ ስለዚህም የአዲሱ ዘመን የሀያኛው ክፍለ ዘመን ሰው አደል አልነበሩ አንድ ጥሩ ነገር ሊሆን የሚችል የነበረው ጣሊያን ወሮ ኢትዮጵያን ከያዘ በኋላ በአርበኞች ብርታት ሀገሩን ለቆ ሲሄድ ተመልሰው ባይመጡ ጥሩ ነበር። ምክንያቱም ባይመለሱ ጥሩ ነው፣ ቅድም ላልኩት ለዋናው ምክንያት የዚህ ዘመን የሃያኛው ክፍለ ዘመን ሰው አይደሉ። ሁለተኛ ጣሊያን በአምስት አመቱ ውስጥ ኢትዮጵያን አዲስ አገር አድርጎ ነው የሄደው። የነበረውን የፊውዳል አገዛዝ፣ የነገስታት አገዛዝ መሰረቱን ለውጦ ነው የሄደው፣ አፍርሶ ነው የሄደው። ለምሳሌ የባርነት አዋጅ የጣሊያን ያወጀው ገና ነገሌ ቦረና እያለ ነው። የመሬት አዋጅ አውጇል። ሌላው እጃቸውን ሰጥተው የገቡት ሲቀሩ ይሄ የነገስታት ነኝ እንደዚህ ነኝ እንደዚህ ነኝ የሚለውን ነገር ሁሉ አስቀርቷል። በአምስቱ ዓመት ውስጥ በወቅቱ ዘመናዊ የሚባል የአውሮፓ ደረጃ መንግስትና ቢሮክራሲ አዋቅረዋል። መንገድ ከጠረፍ ጠረፍ ተሰርቷል። የዲማድሞን ጭምር ሁሉ እንዴት እንደሰሩ ሁሉ የሚገርም ነው። ይሄንን ሁሉ ሰርተዋል። ይሄ እምርታ ነው። አይነ ስላሴ ጥለውት ከሄዱበት ሀገር ሲመለሱ ያሉት ሀገር ያዩት ሀገር እምርታ ነው። ይሄንን ምን እንዳደረጉ እንደገቡ ወደኋላ አስራ ዘጠኝ መቶ ሰላሳ ሶስት አመተ ምህረት ሲመለሱ የመጡት የፈለጉት ወደ አስራ ዘጠኝ መቶ ሀያ ስምንት አመተ ምህረት ለመመለስ አስራ ዘጠኝ መቶ ሀያ ስምንት አመተ ምህረት የነበረው የሚኒሊክ የገባር ሥርዓት ነው ያለው፣ ወደዚያ ለመመለስ ወደዚያ መለሱ። እሱ አንድ ነው። ሁለተኛ የምልክ የሚኒሊክ የገባር ሥርዓት ከፍተኛ ተብሎ ደቡብ ላይ የሰፈረው አለ። እሱ አንድ ነው። እሱ ራሱ እንደቻለ ያለ ኃይለስላሴ አዲስ የገባር ስርዓት ፈጠሩ። አዲስ የስርዓት የፈጠሩት መሬት ለሶስት ቡድን የምዕራብ ኢትዮጵያ፣ ምስራቅ ኢትዮጵያ እና ደቡብ ኢትዮጵያ ነው መሬት የሚሰጠው አዲስ ለፈጠሩት ምንድን ነው? አርበኛ፣ ስደተኛ እና የውስጥ አርበኛ የሚል ማለትም አርበኞች ጥሩ በአርበኝነት ተዋግተዋል። እሱ እውነት ነው። ስደተኛ እሳቸው ጭምር አገር ጥሎ ስለሄዱ አገሩን ጥሎ በመሄዱ ተጨማሪ የሚሰጥ ሌላ አስገባሪ ፈጠሩ የውስጥ አርበኛ የሚለው ራሱን የቻለ ምስክር ነው የሚጠይቀው የውስጥ አርበኛ ለሚለው ነገር ሀገር አስተዳደር ሚኒስቴር ሀምሌ አስራ ስድስት ኮሚቴ አለ እዛ ሄዶ ማስመስከር ነው ሀምሌ አስራ ስድስት የንጉሱ የልደት ቀን እና እዛ ከነበረው እጥፍ አደረጉት በአስራ ዘጠኝ መቶ ሀያ ስምንት ዓመተ ምህረት የነበረበትን ጣሊያን ያቃለለውን ተጨማሪ ጭነት ነው የተጫነበት በዚህ ላይ ኃይለሥላሴ ማስጠንቀቂያ የመቀበል እንትን የላቸውም። ማስጠንቀቂያ መቀበል ማለት የአስራ ዘጠኝ መቶ ሀምሳ ሶስቱ የክቡር ዘበኛ ኩዴታ ሙከራ ማስጠንቀቂያ ነው። ከዛ በኋላ ሌሎች አንዱ የሚጠቀስ የሚችል አቶ አዲስ አለማየሁ ባሪያና ጌታ ሆኖ ይሄ ሀገር ሊኖር አይችልም የሚል ደብዳቤ ሁሉ ጽፈዋል። አልሰሙ። ይሄ ሁሉ ተቀራቅሞ ነው የመጣ። ምንድነው ነው የሆነው? የኢትዮጵያ የዘውዱ ማንኛውም ሀገር የዘውዱ ስርዓት ያለው ተዳደረው በጠበጃ ነው በጦር ነው በወታደር ነው ሌላው እንደሚደረገው እና ጦሩ ነው አገሩን የሚያስተዳድረው። አይዲዮሎጂው አይዲኦሎጂው ቤተክርስቲያኑ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ንጉሱን የቤተክርስቲያኑ የበላይ ጠባቂ ከፓትርያርኩ በላይ ያሉ እሳቸው ናቸው። ቤተክርስቲያኑ ነው አይዲኦሎጂ የሚሰጠውና እነዚህ ሁለቱ ናቸው ወጥረው ይዘውት የነበረው። ከዚህ ወጥረው ከያዙት ውስጥ አንደኛው ወገን፣ ዋነኛው ወገን፣ የሚያስፈራው ወገን ጦሩ አንበጠ ሰውቶ ሲያምፅ የቤተክርስቲያኑ በኩል ያለው ድጋፍ አይዲኦሎጂው ድጋፍ ዝም ብሎ ነው የተነነው። ወታደሩ ነገሌ ቦረና ነው የተጀመረው፣ በስልሳ ሰባት ነገሌ ቦረና ጦር ሰፈር ነው የተጀመረው። ተሰበሰቡ በታች ሰዎች ናቸው ተሰብስቦ ሶስቱ ጥያቄ ያቀረቡ ውሃ ከግና ላይ ወንድ ፍቀርቸን ነው የምንጠጣው፣ ይለወጥል። የምንበላው ጤፍ ከአሸዋ ጋር የተቀላቀለ ነው፣ መደበኛ ምግብ ይስጠት ይሰጣል ህክምና የለንም ለቤተሰቦች በቻችን ጭምር እና አራተኛ ጦር ሰፈሩን ዘመና ያድርጉ፣ የሚል ነው። ይህን ጥያቄ ያቀረቡ ጥያቄ መቅረብ ሳይሆን መኮንኖቹን አስረው ይህ ጥያቄ ካልተፈፀመ በስተቀር አለቅም ብሎ አሉ። ከአስራ ሰባት ስልሳ ስድስት ይህ ሲሆን ይህንን ነገር ስን ለማለት የጦር ሰራዊት አዛዥ የነበሩት ጀነራል ዘበሄዱ ባለ ከአስራ ሀያ ሶስት ሄዱ ሄደው አይቻልም አሉ። ይህ የምትጠይቁት የወታደር ጥያቄ አይደለም አለ። የወታደር ጥያቄ አይደለም አሁ እንግዲህ አሁ ተመልሰው አይሄዱም አስሩ እሳቸው እሳቸውን ሲያስሉ ቀጥሎ መምጣት የነበረባቸው ጀነራል ከበደ ገብረ ናቸው መከላከያ ሚኒስቴር አልሄድም አሉ። ምክንያት ፈልገው የጀኔራል ድረስ ሄዱ ስላዩ ያስሉኛል ብሎ አልሄድም አሉ። ጀነራል አሰፋያና የተማሪዎቹ ናቸው እሳቸውም አልሄድም አሉ። ከዛ በኋላ ሌላ የአየር ኃይሉ አዛዥ በሚል አስረው ያዙ። አድረው ሲያዙ ለማስታገስ የአየር ኃይሉን አዛዥ ላኩ። እሺ ያላችሁት ይፈጸማል ተብሎ ሄዶ ተነጋግሮ መጣ። ይሄ ነው ይሄኛው። ከዛ ምን ተከተለ ነው የሚለው ነገር እንደተጠበቀ ሆኖ፣ መጋረጃው ተቀዶ መቅደሱ ታዬ የሚሉት ነው። ጦሩ እንቢ ማለቱ ተረጋገጠ። አዛዦቹን አስሮ እነሱ የሚበሉትን ማብራት፣ የሚጠጡትን ማጠጣት እዛ ደረጃ ደርሷል። ይሄ ነው ማለትም በውዱ የተቆመበት መሰረቱ ተፈታ፣ ተናደ። ሚኬል ቦረና ያለውን ሬዲዮ ስላላቸው በጅጅጋ ኡጋዴን ላለው ጦር ከዛ አስመራ ላለው ጦር ለመላው ጦሩ አዳረሱ። እና ጦሩ የነገለ ብቻ ሳይሆን በየቦታው ያለው ሁሉ ተቀበለ። በየቦታው ያለው ያደረጉት የበሳጭ መኮንኖች፣ የበታ ሰራ ወታደሮች፣ አምሳልቃዎችና ባቻዎች ናቸው። ይሄ የሚያሳየው እነዚህ ከስር የደሃ ልጅ ነው እዛ ደረጃ የሚገባውና ከዛ የመጣ መሆኑን ነው የሚያሳየው። ይሄ ሆኖ ከዛ በኋላ ይሄ ነገር በሬዲዮ ሲነገር ስለነበረ ሰው ሲያወራ ስለነበረ ህዝቡ ገባበት። ህዝቡ ከወረዳ ጀምሮ ወረዳ ገዢውን፣ ወረዳ ፖሊስ አዛዡን፣ አውራጃ ገዢውን፣ አውራጃ ፖሊስ አዛዡን፣ ጠቅላይ ግራሴዎቹን የሚላቸውን አባረረ። የሚከብበት ከተማ ስለሌለ አብዛኛዎቹ የመጡት ወደ አዲስ አበባ ነው። እኛ ከዚህ በኋላ ነው ይሄ ደርግ ተብሎ የሚታወቀው የመጣው የዚህ በየቦታው ከተጀመረ በኋላ ይሄንን ወደሚቀጥለው ደረጃ አስቀድሞ አስበውበት አይመስለኝ ግብታዊ ነው ወይ? ግብታዊ ማለት ሳይታሰብ ድንገት ከማይታወቅ ቦታ የሚመጣ ነው። ለዚህ ነው የነበርኩ የተጠራቀመ ይሄኛው ኃይለ ሥላሴ ለሀያኛው መቶ ዓመት አይደለም የሚሆነው አይደለም ስል የሚልክ ጊዜው ገባርነት ላይ ተጨማሪ አመጣ ሲሉ ለዚህ ግብታዊ ላለመሆኑ ደርግ ለዚያ የመጣው አንድ ሀረግ በጣም የሚገልጸው ይመስለኛል። ውስጥ ውስጡም ሲብላላ ቆይቶ ፈነዳ ነው የሚለው ይሄኛው። ለዘመናት በሕዝቡ መሀል ውስጥ ያለው ነገር ተጠራቅሞ ለመፈንዳት ምክንያት ይፈልግ ፊዚክስ ላይ ምንድን ነው የሚሉት ክሪቲካል ማስ የሚሉት ውሃ ወደ እንፋሎት ወይም በረዶ የሚለወጥበት የተወሰነች ሙቀት ላይ ነው ክሪቲካል ማሱ የተሟላበት ቀን ስለሆነ የተጠራቀመ የዘመናት ነው እንጂ አንድ ጊዜ ድንገት የመጣ ነገር አይደለም። አንድነቱና ተመሳሳይነቱ መላው ኢትዮጵያ ላይ ኢትዮጵያ ትልቅ ሀገር ነው። ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ ሁሉ ቦታ ያለው አካሄዱ የሚለምሩት መዝሙር የሚያማርሩት አንድ አይነት ስለሆነ ህዝቡ በጋራ አብሮ ዘመረ፣ በጋራ አብሮ ተነቃነቀ በጋራ አብረው ሸክሙን ከትከሻው ላይ ወረወረ ማለት ይቻላል። ና ግብታዊ አይደለም። ቅድምም እንደገለጹት አንዱም እንደሚታወቀው ህዝባዊ ቤቱ ካስገኛቸው ስር ነቀል ለውጦች ውስጥ የዘውድ ስርዓት ማክተም ና ኢትዮጵያ ውስጥ የሪፐብሊክ መንግስት መመስረት ነው ለመጀመሪያ ጊዜ በኢትዮጵያ ታሪክ። ይሁንና የተ ካው ሪፐብሊክ መንግስት በሲቪል የሚመራ ዲሞክራሲያዊ ወይም በወቅቱ እንደነበሩት ፓርቲዎች ሶሻሊስታዊ አስተዳደር ሳይሆን በአጭሩ አጠራር ደርግ በመባል የሚታወቀው ወይም በጊዜያዊ ወታደራዊ አስተዳደር ደርግ ነው። ይህ ሊሆን የቻለው እንደምን ነው? በወቅቱ ሀገር ተረክበው ለመምራት ብቃቱና ዝግጅቱ ያላቸውና የተደራጁ የፖለቲካ ድርጅቶችና መሪዎች አለመኖር ነው፣ ወይስ የፖለቲካ ፓርቲዎች እንደሚባለው ከሀገር በፊት የድርጅትን ጥቅም በማስቀደም የእርስ በርስ ሽኩቻ በመኖሩ የአሉታዊ አስተዋጽኦች ለወታደራዊ መንግስት እድሉን አመሻሽተው ስለሰጡት ነው። እኒው የነበረውን ነገር አይነ እድሜያቸው ሰማኒያ አመት በሰማኒያ አመት በላይ ነው። አልጋ ውራሽ የላቸው አልጋውራሻቸው ፓራላይዝ ዶኖ ስዊዘርላንድ ከሄዱ ከአስራ አመት በላይ ነው። ይሄ በአንድ በኩል፣ በሌላ በኩል ኢትዮጵያ ውስጥ የፖለቲካ ፓርቲ አልነበረም፣ ሊኖርም አይችልም። የተማሪ ንቅናቄ ወ ወደ እያለ ሚ ይሄ የተማሪ ዩዝ ሙቭመንት ነው። ከዛ ውጭ የፖለቲካ ፓርቲ አልነበረም። አንተ ወዳልከው ለመመለስ እርስ በራሳቸው በመሻወከታቸው የፖለቲካ ድርጅቶች በዚህ ምክንያት ነው ወይ ደርግ የጠነከረው ለሚለው አደለም። ይሄ ነገር እርስ በራሳቸው መሻወከት የመጣው ከደርግ በኋላ እና መንገዱ ከተከፈተ በኋላ አንዳንዶቹን ያመጣውና ያደራጀውና ቦታ የሰጠው ደርግ ነው። ሌሎቹ ድርጅት ሆነው ትልቅ ድርጅት ሆነላል የሚሉት በደርግ ምክንያት ነው። በእድገት በህብረት ምክንያት ተብሎ የዘመተው ተማሪ ተሰብስቦ ደርግ ያስቀመጠው ነው። ወጣት የድርጅት አባል በልጅ ብላ ለማድረግ እንትን ካለ በኋላ ነው ይሄ ከአስራ ዘጠኝ መቶ ስልሳ ሰባት አመት በኋላ ነው የምትለው ስለዚህ እነሱ እሱ በራሳቸው በመሻኮታቸው በመቃረናቸው፣ በኋላም ወደ ጠመንጃ መማዘዝ በመድረሳቸው ነው ወይ የሚለው ጥያቄ አይነሳም። የሉም። ለዚህ ቦታው ባዶ ነው። ንጉሡ የአልጋውራሹን ልጅ ልዑል ተጠባባቂ አልጋውራሽ አድርገው የሾሙት መቼ ነው? ግንቦት አስራ ዘጠኝ መቶ ስልሳ ስድስት ዓመተ ምሕረት ነው የሆነ ሁሉ ነገር ከሆነ በኋላ ነው። እና ባዶ ነው፣ ማንም የለም። ስለዚህ አንዳንድ ጊዜ ምን ያሳስበኛል? ይሄ የደርግ መምጣት ሌላው የተደረገው ነገር ከሆነው ቤተ ቤተክርስቲያን የሚሉት ነገር አላቸው ዳዊት ብሏል የሚሉት ኢትዮጵያ ታበጽሕ እደዊሃ ኀበ እግዚአብሔር ነው የሚሉት ኢትዮጵያ እጆቿን ወደ አምላክ ዘርግታለች የሚሉትና ኢትዮጵያ ወደ አምላክ እጆቿን ዘርገት ለዘረጋች ይሄኛው ነገር በተአምር የመጣ ዘርግ በዛ መልክ ስታየው ታምር አለ ታምር የለም ምንም አንችልም ኢትዮጵያን ለማዳን የመጣ ተአምር አድርገን ነው የምንወስደው እኔም ወስሎ እንደዚያ ነው መሬት ላይ ያለው ማስረጃው፣ መረጃው፣ ታሪኩ ተመዝግቦ የተቀመጠው የሚያሳየው ይሄንን ነው። ባዶ ቦታ ነበረና ደርግ ባይመጣና ንጉሱ ዝም ብሎ ቢሞት ምን እንሆን ነበረ የሚለው ጥያቄ ሁሉ ከዚህ ጋር ለኔ አብሮ የሚመጣ ነው። የአስራ ሰባት አመት ውስጥ የጊዜያዊ ወታደራዊ አስተዳደር ደርግ እና የኢሂድሪ መንግስት የአገዛዝ ዘመን ምን ይመስል ነበር? አሉታዊ ገጽታዎቹን ጨምሮ የኢትዮጵያ አብዮት የምትለው በሚታይበት ጊዜ በትክክል ያልተጻፈ ያልተገነሰ፣ በዓለም ታሪክ ላይ ተወዳዳሪ የሌለው አብዮት ምናልባት የፈረንሳዩ አብዮት ካልሆነ በስተቀር የራሽያው የተደራጁ ፓርቲዎች ያመጡት ነው። ቻይና የተደራጁ ፓርቲዎች ያመጡት ናቸው። የኩባ ወጣቶች አካሄደው ገብተው እነ ካስትሮ ያመጡት ነው። ይሄኛው የኢትዮጵያ መላ ህዝብ ያነቃነቀ የዓለም ታሪክ አይቶ የማያውቀው አይነት አብዮት ነው እና ተገቢ ቦታው ሊሰጥ ይገባል። ሁለተኛ ምንድን ነው ያለው አስራ ሰባት አመቱን በማየት ደርግ ወታደር ነው። ወታደሩን ባህሪ በሚገልጽበት ጊዜ በወቅቱ በፖለቲካ ምክንያት ያለ አግባብ ስም የተሰጠው ነው የሚመስለኝ። ያለ አግባብ ስም ከተሰጡት ውስጥ አንደኛው የምርጥ መኮንኖች መንግስት የሚል ነው። ይሄ ምን ማለት እንደሆነ አልገባኝም። ምርጥ ማለት ጀነራል መኮንኖች ከሻለቃ በላይ ያሉትን አላስገባም የሚለው የላ የተመረጡ ነው በለመልክ ካልሆነ ሊገባኝ ስላልቻለ ነው እንጂ ምርጥ አይደለም። የደርግ አባላቱን ስብጥር ስታየው ከመቶ ስምንቱ መቶ ስምንት ናቸው። ስልሳው የበታች መኮንኖች እና ተራ ወታደሮች ናቸው። አርባ ስምንቱ ናቸው መኮንኖች። ይህንን ምጣ ማለት አንችልም። ሁለተኛው የህዝቡ አብዮት ተነጠቀ ከህዝቡ እጅ ነጠቀው ነው የሚባል መጀመሪያ ባለቤት ሲኖር ነው የሚነጠቀው። የመንግስቱ ባለቤት የነበረው የኃይለ ሥላሴ መንግስት ነው። ሌላ የያዘ ሰው የለም። ባለቤት የሌለውን ነገር ተነጠቀ ልትል አትችልም። እና ተነጠቀ የህዝቡ አብዮት የሚባለው ትክክለኛ ነገር አይመስለኝም። ሦስተኛው መሀይም አድርጎ የመመልከቱ ነገር ነው። ይሄኛው ትክክለኛ አይመስለኝም። እኔ በግልም የማውቃቸው ከዛ በላይ ሞገስ እንደሚካኤል፣ አለማየሁ ኃይሌ፣ ሲሳይ ሀብቴ፣ ኪሮስ አለማየሁ ልቆጥር ብዙ እችላለሁ። እነዚህ ዩኒቨርሲቲ መማር ብቻ ሳይሆን ከስላሴ ወግ ድረስ ከተማሪው ንቅናቄ ጋር አብሮ እዛ ጋር የነበሩ ናቸው እና የሚሆነውን ነገር የሚያውቁ ናቸው። ይሄንን ለፖለቲካ ወቅቱ በጠየቀው እንደማይም እንደ ደንቆሮ ጥርቅም አድርጎ ለማቅረብ መፈለግ ታሪካዊ ስህተት ነው። መሬት ላይ ያለው የሚጨበጥ የሚዳፈፍ የእውነት ማስረጃ ያለው አይነት የለው። ከዛ በኋላ ደግሞ ወዲያውኑ የሰሩትን ማየት ነው። ምንድን ነው የሰሩት? ይሄ የፖለቲካ ድርጅቶች ምናምን የሚባሉት ከመምጣታቸው በፊት ኢትዮጵያ ትቅደም ነው። ይህንን ኪንጣን ቀረቷል ኮይን ያደረገው ሻለቃ መንግስቱ ኃይለማርያም ናቸው ነው። በዚህ ላይ ስምምነት አለ። በጽሁፍም ናቸው። ኢትዮጵያ ትክዘብ የሚል መመሪያ ነው ያደረጉት። አባባል ከሁሉ በላይ ለኢትዮጵያ ነን የሚሉት ነው። ሁለተኛ ነገር መዝሙር አለ። የዛን ሰሞን በህዳር ወር ስልሳ ሰባት የተገጠመ ተነሳ ተራመድ፣ ክንድህን አበርታ፣ ለሀገር ብልጽግና። ይሄ ለዘላለም በሁልጊዜ ብሔራዊ መዝሙር ሊሆን የሚችል አይነት ነገር የሚያዩበትና አስተያየቱ ሆና ሊሄዱ የሚፈልጉበትን መንገድ ነው የሚያሳየው። ይህንን መዝሙር በነገራችን ላይ የገጠሙት ታስረው የነበሩ የበታች መኮንኖች እስር ቤት ሆነው የገጠሙት ሲፈ መልክ ያቀረቡት እና ቀጥሎ ከዚህ ከኢትዮጵያ ትቅደም በኋላ ሌላው ጋር ሳይደርሱ ሌላው ተማሪው ግሩፕ ጥንቅ ጥንጉን ነው እይ ሳይመጣ የኢትዮጵያ ሶሻሊዝም ነው መመሪያችን፣ ኢትዮጵያ ትቅደም፣ የኢትዮጵያ ሶሻሊዝም የሚሉት ያንን ነው ያደረጉት። ከዛ በፊት ነው የእንገት በህብረት ዘመቻ የታወጀው። ስልሳ ሰባት ታህሳስ ነው የታወጀው እና ጃን ሜዳ ሰልፍ የተደረገው ይሄ ማለት ሴት ወንድ የሁለተኛ ደረጃ እና የዩኒቨርሲቲ ተማሪ ይህንን ታይማር ያስተማረውን ህዝብ ሄዶ ማደራጀት ማንቃትና ሰው መሆኑን መንገድ አለበት ብሎ ነው ያደረጉት። ገጥመ ህብረት በጣም በኢትዮጵያ ውስጥ መሰረታዊ ለውጥ ያመጣ ነገር ነው። ማለትም ወጣቶች ኃላፊነት ሰጥቷቸው፣ ሴት ወንድ ሄዶ አብሮ ያዩ። ምናልባትም የኢትዮጵያ የመጀመሪያ የሴቶች ነጻነት ቀን ተብሎ ሊታጠብ የሚችል ያንን ኮንዲሽን ሳይኮሎጂካሊ ይህንን ሁኔታ የፈጠረ ወጣቶች ዘንድ የነበረውን የአመለካከት ነገር የለወጠ ነው። እና የካቲት አምስት ስልሳ ሰባት አመተ ምህረት የገጠር መሬት አዋጅ አወጁ። ከዛ በፊት አንተ ልጅ ትሆናለህ። አዲስ አበባ የእስልምና ተከታዮች ያደረጉት በህይወቴ ና አይነት አይቼም የማላውቀው ጠዋት ወጥቼ ማታ የገባሁበት ግዙፍ ሰልፍ ነበር። እስላሞች አብዛኛው ሊሆኑ ይችላሉ፣ ክርስቲያኖች ጭምር ነው ክርስቲያኖቹ በእስላሞቹ አልማሽ መዝሙሩ ክርስቲያኑ ወንድማችን ተሰለፉ በጎናችን፣ ክርስቲያኑ ወንድማችን ተሰለፉ በጎናችን እያሉ የዘመሩበት ነው። ይሄኛው ህዝባዊነቱን የሚያሳይ ነው። ያንን ሌላውን ነገር ሁሉ ልተወው ትችላለህ። የገጠር መሬት አዋጅ ያንን የኢትዮጵያን ህዝብ ለመጀመሪያ ጊዜ ገባሪና አስገባሪ የለም የሚለውን ያደረገው እነዚህ ሰዎች ነው ያደረው። ስለዚህ ምርት መኮንኖ እየተባሉ ወይም ደንቆሮ ናቸው ምንም አያውቁ የሚባሉ ከዛ በኋላ ነው ሌሎቹ መግባት የጀመሩ። የፖለቲካ ድርጅቶቹ ከዚህ በኋላ ነው እንደ ድርጅት ቀርበው ከደርግ ጋር መስራት የጀመሩት። ከዚህ በኋላ ነው አንዳንዶቻችን ከኋላ ሆነን ምን ብለን በግል በምናውቀው አስተያየት የፈጠለው ምን ሊኖር ይችላል እንደ ድርጅት የመጣው ከዚህ ሁሉ በኋላ ነው። ልል አሉታዊ ገጽታዎቹ ውስጥ በአስራ ሰባት አመት ውስጥ ከነበሩት በዋነኛነት የሚጠቀሱት ምን ይሆናሉ? አሉታዊ ገጽታው ጋር ከመሄዱ በፊት ደርግ ምን አይነት ኢትዮጵያን ተረከበ የሚለውን ነገር ማየቱ ገጠር መሬት አዋጅ ራሱ የሚያመጣው አለ መሬት ስትተለጠቀበት በሸፈቱ ተገቢ ነው። ንብረቱ እኮ ነው የተወረሰው ሞቼበታለሁ ምናምን የሚለው ነው። እሱ አንዱ ነው። ሁለተኛ የኤርትራ ጦርነት ኃይለ ሥላሴ ጊዜ የነበረ ደርግ ስለመጣ በከፍተቱ ሌላ ደረጃ የወሰደ ነው። ሻዕቢያን ጀባሃን ደርግ አይደለም የፈጠረው። ደርግ የተረከበው ነው ከኃይለ ሥላሴ። ግሬተር ሶማሌ የትልቁ ሱማሌ የእንግሊዝ ሱማሌዎቹን አሰልጥና ኢትዮጵያን እንትን ለማድረግ ያደረገችው ያዘጋጀችው ዘመናት የቆየ ነው። የሶቪየት ህብረት አስታጥቆ ያዘጋጀው የሱማሌ ጦር ናዝሬት ሊደርስ የነበረው ደርግ የፈጠረው አይደለም እየነበረ ቲፒኤልኤፍ ደርግ የፈጠረው አይደለም በክፍተቱ አሁን በፊት በአስራ ዘጠኝ መቶ ሰላሳ አራት ዓመተ ምህረት እንደዚህ የመጀመሪያው ወያኔ የደብላታ ኃይለማርያም በተፈጠረው አለ። አሁን ይሄ አጋጣሚ ሲገኝ ዘውዱ ከትግራይ ከዮሐንስ ወደ ሸዋ ሄደ። ይህንን በግልጽ ነው የሚለው፣ ወደ ሸዋ ሄደ። ያንን ለማስመለስ ሲነሱም ለትግራይ ነው የትግራይ ሪፐብሊክ ለማቋቋም ጥሩ አባራጭ የተገኘ ብሎ ነው የተፈጠረው ይሄ ደርግ አይደለም። የኢትዮጵያ ሁኔታ የተፈጠረ ነው። ደቡብ ኢትዮጵያ ባህል ውስጥ የነበረው ሲዘን ሰሜን ኢትዮጵያ ግራ ነው የተጋቡት። ዘውድ ከሌለ ምንድን ነው የሚሆነው? ነው የማን ልጅ ነው የነገሰው? ነው ጎጃም፣ ጎንደር የሸፈቱት በዚህ ነው። በኋላ ትንሽ ቆይተው ባሪያ ነገሰ ነው። ባሪያ ነገሰ በሚለው መንግስቱም አጥራፉም ሲከልሉበት ነበረ። በሱ ጉዳይ እና እነዚህ ኮምባይንድ የሆነ የደርግን ደካማ ጎን ለማየት በምትፈልግበት ጊዜ እነዚህ መሬት ላይ ያሉ ሂስቶሪካሊ የኢትዮጵያ የሆኑ ታሪካዊ የኢትዮጵያ ባህሪያት የሆኑ የኢትዮጵያ የታወቁ ጠላቶች የሆኑ በዚህ ላይ እንግዲህ እንዳለ የሶቪየት ህብረት አሜሪካን ከኢትዮጵያ በመውጣቱ ቦታ አገኘው። ሶቪየት ዩኒያን ኢትዮጵያ ገባ ሲባል መላው አውሮፓና አሜሪካ ደርግን እናጠፋለን። አሜሪካና አውሮፓ ኢትዮጵያ ኢትዮጵያ አደለች የሶቪየት ዩኒያን ተከትላ ሳተላይት ስቴት ነው። ነው ደግ እዛ ውስጥ ነው የሰራውን ነገር በሙሉ ስታየ እዛ ውስጥ ነው አስገብተህ ነው ማየት ያለብህ። እና አቢታዎቹ አብዮት ጊዜ የሚሆኑ ነገር አለ፣ የሚያሰቅቁ ናቸው። ሌሎቹ እንደተጠበቁ ሆኖ ቀይ ሽብር፣ ነጭ ሽብር የተባለውን እዩ። ሰው ተገሎ መንገድ ላይ ተጥሎ እናት አባት እንዳይቀብር ደሙን ውሻ እንዲልቅ የተደረገበት ሀገር የሆነው ኢትዮጵያ ጥቂት አይደለም። ኢትዮጵያ ስለሆነ ሶስተኛ ዓለም ሀገር ስለሆነ የሚያጠና የለም እንጂ እዛ ጋ ክፍተት አለ። አንድ ትውልድ እዛ ጋ ተጨፍጭፏል በመላው ኢትዮጵያ እና ይሄ ነው ትልቁ አሉታዊ ነገር እና እንዴት መጣን ወይ ቀይ ሽብር ነጭ ሽብር ብሎ ይቀባቡታል። እና ለምን ቀለም እንደተቀባ ሁሉ እሱ እንደተጠበቀ ሆኖ ማን ነው ይሄ የደርግ ነው ወይ የደርግ ነው ማለት ይሄ የወታደሩ ነው ወይ? ወይስ ወታደሩ ለዚህ መሳሪያ ሆነ ወይ? በአንድ በኩል የሀባ ያደረገው ነጭ ሽብር የሚባለው ብዙ ሰው ያለቀበት እሱ ነው። በጣም የሚያፋብሉ ፓብሊክ ሰዎች የሚዚክ ትምህርት ቤት ዲረክተር ጭምር ያለቀበት የሞተበት አለ አባ ፖለቲካ ዘመሪ የፈቀደውና ያደረጉትና ለውጥ ለብቻ ግ ልክ ነው አይደለም ለማለት አይደለ አለቀ ቀይ ሽብር የሚባለው ደርግ ወታደሩ ነው ወይ ወይስ ከደርግ ዙሪያ የነበርነው የፖለቲካ ድርጅቶች ወታደሩ ቃታ ዲስብ ነው ያደረግ ነው እና መሳሪያ ነው ወይ ያደረግ ነው አይጠየቅም ማለት አይደለም። ግን ይሄ ዛሬ በየቦታው እንደ ጲላጦስ እጃችንን የምንታጠበው የወቅቱ የፖለቲካ ድርጅቶች እና ሰዎች እጃችን መታጠብ አንችልም አይለቅም ነው እ ያለችው ሌዲ ማክቤዝ ጋሸ ክስፐር ውስጥ ደግሞ ታጥፎ ከኛ አይለቅም ነው አይለቅም ወጥተን ካልተናር በስተቀላልካርም ና ይሄ ነው ደግ። እዛን ጊዜ እዛ ጋር የነበረው መሳሪያ ነው የሆነው ወታደሩን ተጠቀሙ የሉም የሰሩት ነገር የለም ለማለት አይደለም። እዛ ውስጥ የተሰባሰበው የፖለቲካ ድርጅት ለዚህ አለ አሉታዊው አንዱ ይሄ ይሄ ይህንን ስታየው ሌላው ወታደር ያለቀው ቁጥሩን አናውቀውም፣ አልነገሩንም፣ የነገረን የለም። ሰሜን ትግራይ ውስጥ ኤርትራ ውስጥ ያለቀውን ወታደር ቁጥር አናውቀው በመምራት ያ ሁሉ መሆን ነበረበት ወይ ቦታው የነበሩ ወታደሮች ጀነራሎች አዛዥ መኮንኖች እየጻፉ ናቸው እና ከደርግ አመራር አለመስጠት ለመስጠት ብቁ አለመሆን እኔ ያልኩት ብቻ ሊሁን በሚል ወታደሩ አለቀ ያለቀውን ቁጥሩን አናውቀውም ከዚህ ቀይ ሽብር ነጭ ሽብር ብሎ ካለቀው ይሄንን ወታደር ወታደር ሲገባ ያው ሞታ ሞት ማለት ከወታደርነት ከስራው ጋር የተያያዘ ነው። ተመጣጣኝ ያልሆነ መክፈል ከሚገባው በላይ በነፍስ ሊከፈል ከሚገባው በላይ አልኮ ስንት ቤተሰብ ነው ሁለት ልጅ አጣው ባል ያልጣው ሶስት ልጅ አጣው ወይ በቀይ ሽብር ይበል ወይም በነጭ ሽብር ይባል ስሙ ዞሮ ዞሮ ሰው ሞተ ነው። ወይም ደሞ ጦር ሞታ ይሙት ይሄ ነው። ነገሩ ከጠየቀው በላይ ተመጣጣኝ ያልሆነ ሰው መስገቱ ትልቁ አሉታዊ ገጽታው ይሄ ነው በደንብ ያልተጻፈ የሚጻፈው ራስን የመከላከል ወይም የራስን ንጹህ ለመሆን ለማገድ ወይም ይሄ ነው እንጂ መሰረታዊ ነገሮች ወታደሮቹ አካባቢ ያሉ አንዳንድ ጄኔራሎች የጻፉትን አይቻለሁ ጥሩ ነው ይሄ ይመስለኛል ሌላ ብዙ ነገር አለና ግን ዋንኛው ይሄ ይመስለኛል አሉታዊ አቶ አሰፋ ጫቦ ስለ ቃለ ምልልሱ እናመሰግናለን ስለሰጠኝ ድል እኔም በጣም አመሰግናለሁ። የጀመርከውን ነገር የሠራኸውን አዳምቻለሁ እና አጠቃላይ በሆነ እና ሀገር አቀፍ በጉዳይ በሆነ የምታቀርቡ ስለሆነ በተለይ ዛሬ ኢትዮጵያ ዋናው መድረክ ላይ የሌለች አይነት ነገር ወደ መምሰል ባለበት ጊዜ የምታቀርበው ጥያቄ እና ፕሮግራሞች መሀል ያህል እና ስለ ኢትዮጵያ የሚያወራ ስለሆነ መጀመርከው ይቅና በርታሉ።